በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሸካ ዞን የሚገኘው የሸካ ደን በዓለም የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርስነት የተመዘገበ ጥብቅ ደን ነው። አሁን በእሳት መነደድ ከጀመረ ሁለተኛ ሳምንቱን ማገባደዱን የደቡብ ክልል የደንና የአካባቢ ጥበቃ ኃላፊ አቶ ሳሙኤል ቀቀቦ ለዶቼ ቬለ ተናግረዋል። የሸካ ጥብቅ ደን በአጠቃላይ 238750 ሄክታር መሬት እንደሚሸፍን መረጃዎች ያመለክታሉ። እሳቱ እስካሁን 200 ሄክታር የሚሸፍን ደን ማጋየቱን ላፊው ይናገራሉ። ቃጠሎው ከየት እንደተጀመረ አሁን ያለው ሁኔታ እንዲሁም ያደረሰውን ጉዳት በተመለከተ አላፊው እንዲህ ይላሉ። የተከሰተውም በዚህ በኦሮሚያ ድንበር አካባቢ ካለ ከድንበር ላይ ነው የተነሳው ከጫፍ ላይ የኦሮሚያ ላይ የተወሰኑ አንድ አምሳዎች ጋር አካባቢ የደን ቃጠሎ እንደደረሰ መረጃው መሰረም ባሮ ተፋሰስ ላይ የዚህ የባሮ ወንዝ አካባቢ ነው ሰምትኖ የተከሰተው እና በአሁን ጊዜ የእሳት አደጋ ረ ሙሉ በሙሉ የቁጥጥር ስር ስለሆነ አሁን ሰሞስት እንደ ነገር ስጋት የታየ ነገር የለም። ቢሆንም ግን አሁን ባለን መረጃ የተቃጠለ የደን መጠን እየተለካ ነው ያለው አሁን ባለ መረጃ ግን እስከ ሁለት መቶ ሄክታር አካባቢ የሚሆን ረ የክልሉ የባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ለማ መለሴ ግን እሳቱን በአብዛኛው አካባቢ መቆጣጠር ቢቻልም ሙሉ በሙሉ ማጥፋት ግን አልተቻለም ይላሉ። የቃጠሎ መነሻ ሰደድ እሳት መሆኑን የተናገሩት አቶ ለማ እስከ ትናንት ወዲያ የነበራቸውን መረጃ እንዲህ ይገ ይገልጹታል። እንግዲህ ዛሬ ያለበትን ሁኔታ የዛሬው መረጃ አልደረሰኝም። ያልነበረኝም መጠኑ እየቀነሰ እንዳለ አብዛኞቹን የተወሰኑትን መቆጣጠር እንደተቻለ ነው። ትላንት የደረሰኝ መረጃ አብዛኛው መቀነስ እንደተቻለ ነው መረጃዎች እየመጡ ያሉት። የሸካ ደን በሶስት ቦታዎች እንደሚከፈል የሚናገሩት በመልካ ኢትዮጵያ የሸካ ፕሮጀክት አስተባባሪ አቶ አዱኛ ሳዌ ነው። እነሱም ጥብቅ ወይም መሰረት ኮር ደን፣ መከለያ ወይም በፈር ደን እንዲሁም መሸጋገሪያ ወይም ትራንዚሽናል ደን መሆኑን ገልጿል። የጥብቅ ወይም የኮር ደን ደግሞ በሰባት ቦታዎች ተከፍለው ሲገኙ ከሰባቱ ውስጥ አንዱን እሳቱ ማጥቃቱንም አቶ አዱኛ አክሎበታል። አሁን ያለውን የእሳቱ ሁኔታ በተመለከተ እንዲህ ይላሉ። እሳቱ እንግዲህ አልሰፋም። አሁን ሰፍቶ መሄድና ውስጥ ያለው በፊት የተቀጣጠለበት ቦታ ነው እያያዙ የተለያየ ነው። አልሰፋም ማለት አሁን ሰፍቶ ጫካውን እየበላ የሰፍቶ አለደን ተከልሎ እንግዲህ ተመንጥሮ፣ ተተዳፍሮ፣ ተከልሎ ቆሟል። እንግዲህ እየሰፋለን አሁን ቆሟል፣ ባለበት ቆሟል። አሁን በደኑ ዙሪያ ለኢንቨስትመንት የተዘጋጀ መሬት አንድ መቶ ሰባት ሺህ ሄክታር መሬት መሆኑን የምናገሩት የአካባቢ ጥበቃና ደን ባለስልጣን ኃላፊ አቶ ሳሙኤል አብዛኛው ባለሀብቶች የተሰማሩትም በቡና ኢንቨስትመንት መሆኑን አክሎ ተከፍሎበታል። አቶ ለማ በበኩላቸው እሳቱ በክልሉ ቱሪዝምና ኢንቨስትመንት ላይ ብዙም ለአደጋ እንዳላስከተለ ገልጸዋል። ሪሞት በሆኑትና በጣም ከመንገዱ ሶስት ሰዓት ሁለት ሰዓት ርቆ ባሉት አካባቢ ላይ ነው እሳቱ የተከሰተውና ደኖችም የተጎዱት። አጠቃላይ ያለው ነገር ቱሪስት እንቅስቃሴውንም እይታንም በሚጎዳ አይነት ሁኔታ አይደለም። ዞሮ ዞሮ ግን ከሀብት አንጻር የተጎዳው ቀላል የሚባል አይደለም። ኢንቨስትመንት አሁን ከደኑ ባሻገር ቡና ልማት ላይ የተሰማሩ በርካቶች አሉ። ወደዛ ወደዛ ሰዓቱ የተጠጋበት አግባብ የለም እንኬ ዝም ብሎ አሁን ቁጥጥር ማድረግ ባይቻል ኖሮ ቀስ በቀስ ቀስ በቀስ ያው ወደዛ መስፋፋቱ አይቀርም ነበር። ይህን ሁሉም መቆጣጠር ተችሏል። አሁን እዛ አካባቢ ያለ ኢንቨስትመንቶችን ሌሎችን እሴቶችን ደረሰበት አግባብ የለም እንደተባለው የተወሰኑት አካባቢ ላይ ተጠግቷል የሚል ነገር ካልሆነ በቀር ይህን ያክል ነው የሚል ነገር ባለ መረጃ የለኝም። በሸካ አካባቢ በቡና ላይ ኢንቨስት የሚያደርጉ የአገር ውስጥና የውጭ ኢንቨስተሮች ይገኙበታል። ከነዚህም የአትሌት ኃይሌ ገብረስላሴ ንብረት መሆኑ የሚነገረው በ1500 ሄክታር ላይ ያረፈው የቡና ተክል ሲሆን ከውጭው ደግሞ ኦሪጂናል ፉድ የተሰኘው የጀርመን ኩባንያ ይገኝበታል። የሸካ ዞን በደቡብ ከቤንቺማጂ ዞን፣ በምስራቅ ከከፋ፣ በምዕራብ ከጋምቤላ ክልል እና በስተ ደቡብ ደግሞ ከኦሮሚያ ክልል ጋር ይዋሰናል።